በደቡብ ክልል የአማሮ ልዩ ወረዳ አርሶ አደሮች በኦሮሚያ ክልል ምዕራብ ጉጂ ዞን መሽገዋል ያሏቸው የኦነግ ሸኔ ታቃቂዎች በተደጋጋሚ አደረሱብን ባሉት ጥቃት ከሶስት ዓመታት በፊት ከቀያቸውና ቤታቸው ከተፈናቀሉ ከሺ ዜጎች ውስጥ 11 ሺዎቹ ወደ ቀያቸው ባለመመለሳቸው ለከፍተኛ ችግር መጋለጣቸውን ተናገሩ። የደቡብ ክልል መንግስት ወደ ቀያቸው ያልተመለሱ ዜጎችን ለመመለስ በአስ ሚሊዮን ብር ብር 800 ቤቶችን መገንባት መጀመሩን አስታውቋል። የክልሉ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን በአጭር ጊዜ መልሶ ማቋቋም ያልተቻለው መንገድ ስለተዘጋና በታጣቂ ቡድኖቹ ተደጋጋሚ ጥቃት ስለሚፈጸም ነው ብለዋል። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የዘጠኝ ልጆች አባት መሆናቸውን የሚናገሩት በደቡብ ክልል የአማራ ወረዳ የዶርባደ ቀበሌ ነዋሪ የሆኑት አቶ ጴጥሮስ በንጆ እንዳሉት ከቤታቸው ከተፈናቀሉ ሶስት ዓመት አልፏቸዋል። ቤታቸው ተቃጥሎ ማሳቸው በእሳት ጋይቶ ባዶ እጃቸውን ከቀያቸው መሰደዳቸውን የተናገሩት አቶ ጴጥሮስ ቤተሰቦቻቸውን ያስተዳድሩበት የነበረው እርሻቸው ከአመት አመት ጦሙን ስለሚያድር መራባቸውን ገልጠዋል። ሌሎች እንግዲህ ግን ወረዳ ይመለታሉ ብለው በርዛቦች እቃዎች ቢዙ አምጥተዋል ግን አልተሰራም። በቆሮ ምናምን ማጥሮ ወረዳ አለ ይባላሉ። ለእኛ የተሰጠ ፋይዳ ምንም የለም። እኔ ዝም ብለ ነው ያለንበት ቦታ ዳስቆሮጎስ በታች ብቻ ነው ያለን። ምንም አንድ ነገር ለእኛ ተሰራ ነገር ለወራትን ቆጥሮ ከሚሰጠው ትንሽ የእርዳታ ይልና ተለክተው ከሚሰጠው ዘይት ውጭ የተደረገልን ነገር የለም ብሏል አቶ ጴጥሮስ። ወር አሳልፎ ወር አሳልፎ አግርዳ ከኢዲሚ እንደምናምን ያመጣሉ ያን ካገኘን በኋላ አንድ አራት ወር ወይ ሶስት ወር ወይ ሁለት ወር አሳልፎ እንደገና ቆይቶ ቆይቶ ይሄታሉ። ከዚህ የተነሳ ምንም ፋይዳ ያገኘ ነገር የለም። ከሩ መንግስት ለእናንተ ጎን ነው፣ ሰላም ሊበጣ ነው፣ ጆጫውን ቦታ መንግስት እያተካክለ ነው እያሉ እኛን በማባበል ያቆሉ እንጂ ምንም አንድ ፋይዳ ለእኛ ያደሰ በምዕራብ ጉጂ ዞን ገላና ወረዳ መሽጓል የተባሉ የኦነግ ሽኔ ታጣቂዎች በተደጋጋሚ አደረሰብን ባሉት ጥቃት ከሶስት ዓመታት በፊት ከቀያቸውና ቤታቸው ከተፈናቀሉ ወዲህ ከፍተኛ ስጋት ስላደረባቸውና በሚመለከተው የመንግስት አካል ይሄ ነው የሚባል እገዛ ባለመደረጉ ለከፍተኛ ችግር መዳረጋቸውን ሌላው አርሶ አድሮ አተሰብስበቸርነት ተናግሯል። ቆው ኮውት ያሉት ም አሉ ተራራ ውት ያሉት ም አሉ ቤዳም ያሉት ም አሉ ጫካ ያሉት በጣም ችግር ላይ ብቻ ነው ያሉት። ከተፈናቀሉ ከ29 ሺ ዜጎች ውስጥ አብዛኛዎቹ አርሶአደሮች ወደ ቀያቸው ቢመለሱም ከ11 ሺ በላይ ዜጎች ግን አሁንም ውጭ መሆናቸውን አስረድተዋል። በቤተ ክርስቲያንና በሌሎች ማህበራዊ ተቋማትም ተጠልሎ የነበሩ ዜጎችም ውጡ ተብለው እንደ ነገሩ በተዘጋጀ እሳቸው ዳስ ብለው በሚገልጡት ታዛስር እየኖሩ መሆናቸውም ተናግሯል። ሁሉ ማንጎ ቡና ሬት ቸንኮራ ሙዝ የተለያየ ሁሉ አይነት አታክልቶ የነበረ ሁሉ አስወድሞ እየዘረሩ እንደዛ እያስቸገረ እያለ መከላከያ በኛ አቶ ሰብስቤ በመፈናቀላችን ላለፉት ሶስት ዓመታት ተቸገሩን ከሚሉ ዜጎች ውስጥ አንዱ ሲሆኑ መንግስት ከዛሬ ነገ ቤታችን ይመልሰናል ብለን ብናስብም የደረሰልን አካል የለንም ብሏል። የደቡብ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ወደ ቀያቸው ያልተመለሱ ዜጎችን ለመመለስ የክልሉ መንግስት ከወረዳው መንግስት ጋር በመተባበር ከ ስምንት መቶ በላይ ቤቶችን መገንባት መጀመሩን አስታውቀዋል። ደቡብ ክልል በአማሮ ወረዳና በጉጂ ለወረዳ አጎራባች በሆኑ ወረዳዎች መካከል ባሉ ግጭቶች የተፈናቀሉ ህዝቦች አሉ። እነኛን ሰዎች መልሶ ለማቋቋም የክልሉ መንግስት ወደ አስር ሚሊዮን ብር የሚጠጋ ገንዘብ ድጋፍ አድርጓል። ወረዳው መንግስት ደግሞ የተለያዩ የፋብሪካ ቁሳቁሶችን ለቤት ግንባታ የሚሆኑ እንደ ምስማር፣ ቆርቆሮ ያሉትን ያቀርባል፣ እንጨት ያቀርባል እና እንደዚህ በመተጋገዝ ነው መልሶ የማቋቋሙን ስራ እየተሰራ ያለው ከቀያቸው ተፈናቅለው የተቸገሩ ያሉትንም ዜጎች በጊዜው ቢጠየቅያቸው መመለስ ያልተቻለበትን ምክንያት ተናግሯል ያው እንደሚታወቀው ለሶስት ተከታታይ አመት መንገድ ተዘግቷል ምንም አይነት የትራፊክ እንቅስቃሴ በአካባቢው የለም ወደ ስፍራውም ወርዶ አካባቢው ለማልማትም ሆነ ለመንካት ምንም አይነት እንቅስቃሴ አይደረግም ነበረ ያው አካባቢው የጸረ ሰላም ሀይል የሰፈነበት ከመሆኑ ጋር ተያይዞ አሁን ባለው ሁኔታ ግን የአንጻራዊ የሆነ ሰላም መጥቷል መረጋጋት ተፈጥሯል እንቅስቃሴዎች ተጀምረዋል። የትራፊክ እንቅስቃሴ መኪኖች፣ የትራንስፖርትም፣ ሌሎች የመንግስት መኪናዎች እንቅስቃሴም ተጀምሯል። ተጀመረበት ምክንያት የጸጥታ ኃይሉ በሁለቱም ሳይት ሆኖ የአካባቢውን ማህበረሰብ በማወያየት የአካባቢውን መንግስት አካላትን በማነጋገር ህዝቡን በማቀራረብ የሀገር ሽማግሌዎችን፣ የሃይማኖት አባቶችን በመጠቀም የማህበረሰቡን እሴት መሰረት ያደረገ የእርቅና የሰላም የማውረድ ስራዎች ይሰሩ ቆይተዋል ለረዥም ጊዜ። ከዛም ባለ አሁን የክልሉ መንግስት ብቻ ሳይሆን የፌዴራል መንግስትም የራሱን የፀጥታ አካላት እዛ አካባቢ ላይ በቋሚነት አስፍሮ አካባቢው ላይ ያለውን የጸረ ሰላም ሀይሉን የማጥዳት ስራ አጠናክሮ እየሰራ የቆየበት ሁኔታ ነው ያለው አሁን ባለው ሁኔታ ቀደም ከነበረው እጅግ በጣም መሻሻል አለ ይህንንም ደግሞ ህብረተሰቡም ይገልጻል አሁንም ተጨማሪ ስራ ይፈልጋል ከጸጥታው አካል በተለይ ከወረዳ መንግስትም ከክልሉ መንግስት እንደገና ከፌዴራልም መንግስት ጠንካራ የሆነ ድጋፍ ይፈልጋል አካባቢው። ወይዘሮ ሰናይት በአጭር ጊዜ ውስጥ አሁን ይሰራሉ የተባሉ ቤቶች እንደገና ስላለመቃጠላቸው የተጠየቁት የቢሮ ኃላፊ የሚከተለውን ተናግሯል። ስፋው ላይ ያለው የረ ሰላም ሀይሉን የማጥናት ስራ ወይም ደግሞ አካባቢው ላይ አሁን ህዝቡ ገብቶ የልማት እንቅስቃሴ ማድረግ ይችላል የሚለውን የጸጥታ ሀይሉ እስኪያረጋግጥ ድረስ በተወሰነ መንገድ ጊዜ የወሰደበት ሁኔታ ነው ያለው። ከዛ ባሻገር ደግሞ በወረዳው መንግስት በኩል መቅረብ ያለባቸው የግንባታ እቃዎችን ማቅረብ የወሰደው ጊዜ አለ። ተደማምሮ ሲታይ መልሶ ከማቋቋም አንጻር መዘግየቱ ሁኔታ አለ፣ ግን አሁን ህብረተሰቡ ወደ አካባቢው እንዲመለስ ማድረግ የሚቻልበት ሁኔታ ነው። በኦሮሚያ ክልል ምዕራብ ጉጂ ዞን ግላና ወረዳና በአማሮ ልዩ ወረዳ አዋሳኝ አካባቢ በሁለት ሺ ዘጠኝ አመት ምህረት ሐምሌ ወር ተጀመረው ጥቃትና አንዳንድም የግጭት መልክ ያለው የጸጥታ መታወክ ከሁለቱም በኩል በርካቶች እንዲፈናቀሉ አያለ አያሌ ንብረት እንዲወድምና እንዲዘረፍ አድርጓል። ከስድስት መቶ በላይ ሰዎች ደግሞ እንዲገደሉ ምክንያት መሆኑን ቪኦኤ የአክ መንግስት ስራ ኃላፊዎችን ጠቅሶ መዘገቡ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም